ይህ ፍኖተ ኅብረት የያፓ ድምፅ ሬድዮ ነው። ፍኖተ ኅብረት የያፓ ድምፅ አገልግሎት ከደብሊው ቲኤንቲ 730 ኤኤም እንዲሁም ከደብሊው ኬዲኤል 1250 ኤኤም ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን በwww ሰባት ሦስት ዚሮ wtnt ዳትካም ማዳመጥ ትችላላችሁ። አድማጮቻችን እንደምን ሰምታችኋል። ዛሬ ቀኑ ግንቦት 6 2003 ዓመተ ምህረት ነው። የዛሬ ዝግጅታችን ቀዳሚው ዜና ይሆናል። ከዜናው በማስከተል የዜና ዘገባ ዝግጅታችን ይቀርባል። ከዘገባው በኋላም ምን ተይዞ ጉዞ በሚል ርዕስ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወጣቶች ክፍል ድርጅት ወክንድ የተሰጠውን መግለጫና ይህኑም አስመልክቶ አጭር ቆይታ ከወጣት ታዘበው ከድርጅት ጉዳይ ኃላፊ ጋር ያደረግነው ቆይታ ይኖራል። በመጨረሻም ከአቶ ፍቅር ይበልጣል ኢትዮጵያዊው መሐመድ በአዚስ በሚል ርዕስ ተጽፎ በተለያዩ ድረ ገጾች ላይ ከተቀመጠው ጽሁፍ አሰምተን የዝግጅታችን ፍጻሜ ሆናል። አሁን ወደ ዜናው። በቅድሚያ ግን አርዕስተ ዜናዎች፣ በአዲስ አበባና በሌሎች ከተሞች የነዳጅ እጥረት ተከሰተ፣ የቤተ መንግሥት ጥበቃ ተጠናክሯል፣ የወያኔ የግዳጅ መዋጮ ችግር እየገጠመው ነው ድርቅና ረሃብ እንደገና ኢትዮጵያን እየጎበኛት ነው፣ በቦረና ከብቶች እየሞቱ ነው የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን እነሆ። ኢትዮጵያ ውስጥ በአዲስ አበባና በሌሎች ከፍተኛ ከተሞች ወያኔ ወራዊ የነዳጅ ጭማሪ ያደርጋል በሚል ስጋት በነዳጅ ማደያው መጨናነቅ መፈጠሩንና መኪናዎች ተሰልፈው ነዳጅ መቅዳት አሊያም ተሰልፎ ውሎ ነዳጅ የለም ማለት የሰሞኑ ክስተት ሆኖ ሰንብቷል። የቤት ውስጥ ጋዝም ከቤንዚል ማደያ በመጥፋቱ ተጠቃሚዎቹ ከፍተኛ ችግር ላይ የወደቁ ሲመሆኑ ሲታውቋል። በዓለም የነዳጅ ገበያ የነዳጅ ዋጋ አንጻራዊ በሆነ መልኩ ቢቀንስም ወያኔ ግን ዋጋ መጨመሩ አይቀርም በሚል ስጋት በህብረተሰቡ ዘንድ በብዛት መፈጠሩም በብዛት ይህ አይነት ስሜት መፈጠሩ ታውቋል። ቤንዚል ከኢቴል ጋር እየተደባለቀ ይሸጥ እንጂ ዋጋው ግን አሁንም ከፍተኛ ነው። በፍርሃትና በስጋት ያገዛዝ ዘመኑን የቀጠለው ዘረኛውና አምባገነኑ መለስ ዜናዊ የአራት ኪሎ ቤተ መንግስቱን ጥበቃ ማጠናከሩ ተገለጸ። ለቤተ መንግስቱ ጥበቃ ቅርብ የሆኑ ምንጮች እንደጠቆሙት ከሆነ ቤተ መንግስቱ በአራት ዙር ጥበቃ በኮማንዶ ወታደሮች የሚጠበቅ ሲሆን፣ ከዚህ በተጨማሪ የተመረጡ የፌዴራል ፖሊሶች ጥይት የማይበሳው ልብስ ለብሰው ፓትሮን ለማድረግ መጀመራቸው ሲታወቅ፣ የፌዴራል ፖሊሶቹ ቅጠልያ ቀለም ያለው ልብስ በመልበስ በቤተ መንግስቱ ዙሪያ እየተሽከረከሩ ህዝቡን እያስፈራሩት መሆኑን ተስተውሏል። የወያኔው መሪ በጅቡቲው ፕሬዝዳንት በዓለ ፕሬዝዳንት ላይ ለመገኘት እግረ መንገዱ ድሙ ለተርኩ ሲጓዝ የቤተ መንግስቱን ጥበቃ ከምን ጊዜውም በላይ እንደሆነና የግቢው ጥበቃ ሁለት የጦር አለቆች እንደተመደቡለትና በበላይነትም የጦር አለቃ ሳሙራ ዩኒስ እንደሚመራውና እንደ እንዲቆጣጠረው መደረጉንም አብራርተዋል። የፖለቲካ ታዛቢዎች ወያኔ ህዝቡን ፈርቶ እና ሰክቶ ወታደራዊ ጥበቃውን ሲያጠናክር የሕዝቡ ልብ መሸፈትና አድፍጦ መቀመጥን በመግለጽ ወታደራዊ ጥበቃውም ሆነ የደህንነቱ ጋጋታ ማንም አምባገነን ከውድቀት አላዳንም ይላሉ። የመለዘን ያገዛዝ የውስጥና የውጭ ፖለቲካ ችግሮችን ጊዜያዊ ማስረሻ አድርጎ የሚጠቀምበት ያባ ሕዳሴ ግድብ ህዝቡን እጅግ እንዳማረረውና በኑሮ ውድነቱ ላይ ተጨማሪ አበሳ እየጫነበት መሆኑ ታውቋል። አንዳንድ አንድ ቤት ሰራተኞች በጉድቡ ላይ ምንም አይነት ውይይትና ምክክር ሳያደርጉበት በወያኔ መገናኛ ብዙሃን ይወርደመዛቸውን ሰጥቷል እየተባለ መለፈፉ የተለመደ ተግባር ሲሆን ገበሬውም በሬውም በሬውንም ቢሆን ሸጦ ለግድቡ ማሰሪያ አዋጣ መባሉ መላሁ ህብረተሰብን ለበለጠ ችግር መዳረጉ ታውቋል። መለስ ዜናዊ ወትሮም ያለ ጥናት ገነባለሁ ያሉ የአባይ ግድብ ከግብፅ ሉካን ቡድን ጋር ተነጋገው ግብፅ ምርጫ አድርጋ ቋሚ መንግስት እስክትመሰረት ጊዜ መስጠቱ እየታወቀ ገንዘብ መዋጮ ግን አሁንም በግዳጅ መቀጠሉ፣ ለማይሰራ ግድብ ወይንም የግንባታው ጊዜ የተራዘመ ግድብ የግዳጅ ገንዘብ መሰብሰብ መቀጠሉ ግን ብዙዎችን የፖለቲካ ተመልካቾች አነጋጋሪ ሆኗል። ህዝቡ ከየመስሪያ ቤቱ ወጭ ህዝቡ ከየመስሪያ ቤቱ፣ ልጆችም ከየትምህርት ቤቱ አምልኮተ እግዚአብሔርን በሚፈጸምበት ቤተ ክርስቲያን ውስጥ ሳይቀር የገንዘብ አምጡና አዋጡ ዘመቻ በርግጥ በግድስ በግድብስም ዘረፋ እንጂ ሌላ እንደማይሆንም ይገልጻሉ። የመለስ አገዛዝ በአባይ ሕዳሴ ግድብ የገንዘብ ካዝናውን እየሞላና የባለሥልጣኖቹን ኪስ እያደለበ ባለበት በአሁኑ ሰዓት የአዲስ አበባ ዩኒቨርሲቲ አዲስ የትምህርት ካሊኩለም እንዲቀርጽ መመሪያ ተሰጥቶታል። መመሪያ የተሰጠው በወያኔው ተላላኪና የሲቪል ሰርቪስ ሚኒስትርና የአዲስ አበባ ዩኒቨርሲቲ የቦርድ ሊቀመንበር የሆነው ጀነዲን ሶዶ ሲሆን ባለፈው መክሰኞ ለዩኒቨርሲቲ አመራሮች በሰጠው ትእዛዝ የትምህርት ካሪኩለሙ ከአባይ ወንዝ ጋር እንዲያያዝና እንዲቀረጽ አዟል። በስብሰባው ላይ የተገኙ የዩኒቨርሲቲ መምህራን ሐሳቡ ጥሩ መሆኑንና ነገር ግን በካሪኩለም ለማስገባት ጊዜ ወስዶ ማጥናትና ከሀገር ውስጥና ከዓለም አቀፍ ተጨባጭ ሁኔታ ጋር ተገናዝቦ መቀረጽ ይገባዋል በማለት ያቀረቡትን ሐሳብ የወያኑ ተላላኪ ጀነዲን ሶዶ ውድቅ እንዳደረገው ታውቋል። ዘረኛውና አምባገነኑ የወያኔ አገዛዝ ሰራተኛውን በስራ ቦታ፣ ተማሪውን በትምህርት ቤት፣ ነጋዴውን በንግድ ቦታው በማዋከብና በማስፈራራት ስለ እለት ኑሮውና ህይወቱ እንጂ ስለ መብቱና ነፃነቱ እንዳያስብ ልዩ ልዩ ጋሬጣ ከዘረጋ ወዲህ ሰሞኑን ታክሲ ነጂዎች ላይ የወከባና የእንግልት ተጋጥጧል። ወያኔ የታክሲ ሰምሬት ጀምር ያለው በማለት ታክሲ ነጂዎችን ማዋከብና ችግር ላይ እንዲወድቁ ለማድረግ ያደረገው ሙከራ ተጨማሪ ችግርና የኑሮ አበሳ በታክሲ ነጂዎች ላይ የሚያመጣ በመሆኑ ብዙ የሚኒባስ ታክሲ ነጂዎች የመኪኖቻቸውን ታርጋ በመመለስ ወደ ኮድ ስር ይለው ጥልም ማለት መጀመራቸው ሲታወቅ ወያኔ ግን አዲስ የኮርስ ሶስት ታርጋ እንዳይሰጣቸው ከልክሏል። ወያኔ ያለ ጥናታዊና ፍትሐዊ ባሉን አሰራር የታክሲ ስምሪት ህግ ማውጣቱን የታክሲ ባለ ንብረቶችም ተቋማቸውንና ስጋታቸውን እየገለጹ ሲሆን፣ ወያኔ ያወጣውን ፍትሐዊ ያሉን ህግ የሚቆጣጠሩም ከ50 በላይ የመንገድ ተቆጣጣሪዎችን የታክሲ ባለ ንብረቶች ደሞዝ እንዲከፍሉም ትእዛዙን ሰጥቷል። የሕዝቡ የኑሮ ውድነት ከቀን ወደ ቀን እየከፋና እየከበደ መምጣቱን በየወቅቱና በየጊዜው መዘገባችን የሚታወስ ሲሆን፣ ሰሞኑንም ዳቦ መጥፋቱና የዳቦ ወረፋ መጀመሩም የችግሩን አሳሳቢነት የበለጠ ግልጽ ግልጽ እያደረገው መጥቷል። ዳቦ መጥፋትና የዳቦ ወረፋና ሰልፍ መጀመሩ ሳይሆን የዳቦ ዋጋም ከሁለት እጥፍ በላይ መጨመሩ ታውቋል። ቀድሞ በ25 ሳንቲም እሸጥ የነበረ ዳቦ አሁን መጠኑ አንሶ በአንድ ብር ከ25 ሳንቲም የገባ ሲሆን ይህን ለማግኘት ሰልፍና ወረፋም የግድ ብሏል። ወያኔ በሚከተለው ያልተስተካከለ ፖሊሲ የተነሳ ምግብና ሌሎች ሸቀጦች ከገበያ እየጠፉ ሲሆን ብዙ ሸቀጦችም በጥቁር ገበያ መሸጥ መጀመራቸውና ስኳርና ዘይትም ጭራሽኑ ከገበያ መጥፋታቸውም ይታወቃል። የምግብ ዋጋ ግሽበትም በሚያዚያ ወር 29 75 በመቶ ከፍ ማለቱን ሲታወቅ በመጋቢት ወርም 25 ከመቶ ማሻቀቡ ይታወሳል። የምግብ ዋጋ ግሽበት በሁለት ተከታታይ ወራት ከፍ እያለ መምጣቱ የችግሩን አሳሳቢነትና አስከፊነትም የሚያሳይ ሆኗል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ሕብረት የያፋ ድምጽ ነው። የአሜሪካ መንግስት የሚያስተዳድረው የቅድሚያ ረሃብ ማስጠንቀቂያ ኔትወርክ ማክሰኞ ዕለት በተሰጠው ማስጠንቀቂያ በኢትዮጵያ ያለው የምግብ ዋስትና ከመካከለኛ ወደ አስኪ ደረጃ መሸጋገሩን አስታውቋል። የረሃብ ማስጠንቀቂያ ኔትወርክ አሁን ያለው የረሃብተኞች መርጃ ፕሮግራም መጪው ረሃብና ድርቅን ሊሸፍን አይችልም በማለት የማስጠንቀቂያ ደብሉን ያሰማ ሲሆን ለችግሩም መንስኤ የዝናብ በወቅቱ ባለመጣሉ ነው ብሏል። በዚህ የዝናብ እጥረት የተነሳ አራት መቶ ሺህ አርብቶ አደሮችን የዓለም ህብረተሰብን እጅ እንዲያውስ ሲያስገድድ ባለፈው ጥቅምት እርዳታ ከተጠይቀላቸው ሁለት ነጥብ ስምንት ሚሊዮን ህዝብና በቀጥታ በእርዳታ ከሚኖሩት ስምንት ሚሊዮን ኢትዮጵያን በተጨማሪ መሆኑ ታውቋል። አሜሪካንና የዓለም ምግብ ፕሮግራም ለኢትዮጵያ የሰብአዊ እርዳታ ቀድሞ ደራሽ ቢሆንም ለአሁኑ የድርቅ እርዳታ እስኪገኝና እስኪላክ የወራት ጊዜን እንደሚፈጅ ገልጸዋል። የወያኔ እርዳታ ኃላፊዎች የተረጁ ህዝብ ቁጥሩን በመጨመሩ ለተረጆቹ የሚሰጠውን እርዳታ ለመቀነስ መገደዳቸውንና በተለይም የአልሜ ምግብ እጥረት እንዳል እጥረት እንዳለ ገልጸዋል። የድርቁ ሁኔታን ብቻ ሳይሆን የምግብ ዋጋም ባስደንጋጭ ሁኔታ ማደግም የረሃብተኛና የእርዳታ ፈላጊውን ቁጥር እንዳስጨመረው የእርዳታ ሰራተኞችም ይገልጻሉ። ድርቅና የረሃብ እንደገና ኢትዮጵያን እየጎበኛት በሚነገርበት የማስጠንቀቂያ ደውልም በሚደወልበት በአሁኑ ሰዓት በደቡባዊ ምስራቅ ኢትዮጵያ የድርጉ መጠን መስፋቱንና በቦረና ከብቶች መግደል መጀመሩን በበጎ አድራጎትና በሰብአዊ እርዳታ ላይ የተሰማሩ ወገኖች ገለጹ። በቅርቡ አካባቢውን ገኙት የተመለሰ የእርዳታ ሰጪ ቡድን አባላት እንደገለጹት በቦረና ብቻ በድርቁ ሳቢያ ከሃምሳ ሺህ በላይ ከብቶች ማለቃተውንና በአካባቢውም ሙሉ በሙሉ የምግብ እጥረት መከሰቱን ገልጸዋል። ወያኔ የአባይን ግድብ እሰራለሁ ግብጽም በኢትዮጵያ ውስጥ የውስጥ ጉዳይ እየገባች ነው፣ ጦርነት ከጀመረችም ትምህርት ትሰጣለሁ በማለት የጦርነት ዛቻና ማስጠንቀቂያ ሲሰጥ መተንበቱንና በቅርቡም የግብጽ ልኡካን ቡድን አዲስ አበባን ጎብኝተው ከወያኔው መሪ መለስ ዜና ይገር ምክክር በማድረግ የአባይ ተፋሰስ አገሮች የተስማሙበትን ውል በፊርማ እንዳይጠርቁ ግብጽ ቋሚ መንግስት ስምንት መሰረት ለማዘገይት ከተስማማና የአባይን ግድንም ስራ ከግብጽና ከሱዳን ጋር ምክክር ለማድረግ ከወሰነ ወዲህ የግብጽ ጠቅላይ ሚኒስትር ኢሳን ሻራፍ አዲስ አበባ ገብተዋል። የጉብኝታኛው የጉብኝታቸው ዋናው ዓላማ ከወያኔ ጋር ስለ አባይ ወንዝና ወያኔ እገነባዋለሁ ስለሚለው ግድብ ጉዳይ መሆኑ ሲታወቅ፣ ምናልባትም የግብጽ ልኡካን ቡድን ከተስማሙበት ጉዳይን የበለጠ ያጠናክሮታል ተብሎም ይጠበቃልም። የወያኔ አገዛዝ የቡና ላኪዎችና አምራቾቹን ቡናቸውን ለወያኔ የሸቀጥ ልውውጥ ማዕከል በወቅቱ ካላቀርቡና ካልሸጡ ፈቃዳቸው ለወራት ጊዜ እንደሚታገድ አስታውቋል። የወያኔ ንግድ ሚኒስቴር እንዳስታወቀው ማንኛውም ቡና ላኪም ሆነ አምራች ቡናን ገዝቶ ማከማቸት እንደማይችልና ይህም ማድረግ አገሪቱ ማግኘት የሚገባትን የውጭ ምንዛሪ በወቅቱ እንዳታገኝ ማድረግ ነው ብሏል። በቡና ላኪነት የተሰማሩ ላኪዎች ግን ህጉም ሆነ መመሪያውን ነው ወርቶት ስለ ቡና ላኪነትና ንግድ ምንም ግንዛቤ የሌላቸው ናቸው በማለት የቡና መከማቸት የንግዱን ዘርፍ የሚጠይቀው የአሰራር ሂደት መሆኑንም ነው የሚገልጻሉ። የውያኔ አገዛዝ ከዓመታት ከአመታት በፊት በርካታ የቡና ላኪዎችን ከንግዱ ዓለም በማባረር የቡና ንግድን በመለስ ሚስት በአዜብ መስፍን መሪነት እየተካሄደ ሲሆን አሁን የተቀሩትን የቡና ላኪዎችንም በሰበብ አስባቡ ከንግዱ ዓለም ለማሰናበት የወጣ ዕቅድ ለመሆኑ ታውቋል። የመለስ ዜና አገዛዝ ነባርና አዲስ ዓመት ነባርና በረሃ መጣሻ የጦር አለቆቹን እና መኮንኖችን የአገልግሎት ጊዜያችሁ አልቋል በማለት በጦርታ ለማሰናበት ዝግጅቱን በጨረሰበት ወቅት የራሱ ዘርን አንበሳ ድርሻ የያዙ የጦርና የፖሊስ መኮንኖችን ማሰልጠንና መስመረቁን አሁንም ቀጥሏል። ቅዳሜ ሀያ ዘጠኝ ቀን ሁለት ሺ ሶስት ዓ.ም. ምህረት በፖሊስ መኮንኖች ኮሌጅ ከተመረቁ መኮንኖች ከግማሽ በላይ የትግራይ ተወላጅ መሆናቸውና ከተቀሩት ውስጥም የወያኔ ከፈለፈላቸው ድርጅቶች በአባልነት የተመዘገቡ መሆናቸው ታውቋል። ወያኔ ያለምንም ይሉኝታና እፍረት በራሱ ዘር አባላት ብቻ በጦር ኃይሉና በፖሊስ ሠራዊት ውስጥ ያለ ችሎታና በቃት የዘረረጋቸውን በመመልከት ብቻ ማስመረቁ የነበረውን ሀገራዊ አስተሳሰብ እንዲጠፋና ዘረኝነት ስር እንዲሰጥ የሚያደርግ መሆኑን የፖለቲካ ታዛቢዎች ይገልጻሉ። አድማጮቻችን ለዛሬ ተዘጋጀ ነው ዜና በዚሁ አበቃ። የእህታችንን የወዘሮ ሐምሳ ለገነት ይመርሹምዬን ከዚህ ዓለም በሞት መለየትን የተሰማንን ሐዘን እንገልጻለን። የፍኖተ ህብረት የሀፓ ድምፅ አገልግሎት ለወዘሮ ሐምሳ ለገነት ይመርሹምዬን ነፍስ ይማር እያል ለቤተሰቦቿም፣ ለወዳጆቿን መጽናናትን እንስጥንላለን። አባይ የምግብ አደባባይ አባይ ስንል ወንዙን ወንዙን ስንል ምንጩን፣ ያውም ንጹህ ምንጭ የደረቅ መሬት ነፍስ ዘሪ። የማይወዱህ ያስጮኹ ጀመር አዝማሪ። ኤሎሄ አባይ ከማሁ ሰማይ ወመድር ቱባ። ሌባ ዝረፍ ድሃ ግን ከየትም አምጥተህ ገብር ልንገነባ ነው እያሉ የአባይን ወንዝ በመዋጮ ያውም በወር ደመወዝ። ለንጉሥ ዓለሙ ክርስቶስ እዘኝ፣ ድሃ እንዳይበላሽ የአባይ ውሃ፣ እዘን፣ ድሃ እንዳይበላህ የአባይ ውሃ። አባይን ከመገደብ በፊት የአባዮችን አፍ መገደብ ግዴታ ነው። አባይ ገበያና ምግብ ቤት። ለበለጠ መረጃ በሰባት መቶ ሶስት ዘጠኝ ዘጠኝ ስምንት አምስት ሶስት ሁለት ሁለት ይደውሉልን። በአጭር ጊዜ ውስጥ ዝናንና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጽን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ ዓርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጽን የመኪና ማቆሚያ ከሬስቶራንቱ ጀርባ እንደ ልብ መሆኑን እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር ዓርብ፣ ቅዳሜና ሆድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን ሰማንያ ሁለት ሃያ አንድ ጆርጂያ ያበኑ ስልክ ቁጥራችንም ሶስት ዜሮ አንድ አምስት ስድስት ሁለት ሃምሳ ዘጠኝ አስራ አንድ ነው። የአብሲኒያ ሬስቶራንት የሻመታ ታ ገናና ባኖረች ባዙያገና ኢትዮጵያ ዳግም እንደገና ታየኛ ያገራሆና ለኢትዮጵያዊነታችን ለአንድነታችንና ለባንዲራችን ያለንን የእናት ሀገር ፍቅር የምንገልጽበት ብቸኛው መሰባሰቢያችን የሰሜን አሜሪካ የኢትዮጵያ የስፖርትና ባህል ፌዴሬሽን ዓመታዊ በዓል ደረሰ። እጅግ ዘመናዊ በሆነው በአትላንታ ጆርጂያ ዶም ስቴዲየም ከጁላይ ሁለት እስከ ዘጠኝ በደመቀ ሁኔታ ይከበራል። ለሀያ ሰባት ዓመት ያህል በሰሜን አሜሪካ ነዋሪ የሆኑ ኢትዮጵያውያን በሙሉ በማሰባሰብ አንድነትን የፈጠረ አንጋፋ ፌዴሬሽን በጥንካሬነቱ ለኢትዮጵያ ብቻም ሳይሆን ለአፍሪካም ኩራት ነው ኢኤስኤፍኤንኤ ጠላት የሀገር ድንበርን ሲደፍር፣ ህዝብ በድርቅ ሲመታ፣ ጎርፍ ወገኖቻችንን ያለመጠለያ ሲያስቀር፣ ለእናት አገር የድረሱልኝ ጥሪ ግንባር ቀደምትነትን ያሳየ ነው። በዘንድሮው ልዩ ዝግጅታችን ሀያ ስምንት የእግር ኳስ ክለቦች ጠንካራ ፉክክር ያደርጋሉ። የቀድሞው የብሔራዊ ቡድን ተጫዋቾችን በተለያየ ምድብ በመሆን የጥንቱን ማራኪ የኳስ ጥሎ ያሳዩናል። ለሀገር ባለውለታው ለኳሱ ንጉሥ መንግሥቱ ወርቁም የመታሰቢያ ውድድሩ ተሰይሞለታል። የባህላዊና የዘመናዊ የሙዚቃ ቡድኖች የሚያቀርቡት ሙዚቃ ወደር አይገኝለትም። አንጋፋና ወጣት አርቲስቶች በሙሉ በአትላንታ ይሰባሰባሉ። በስቴዲየሙ ግቢ ከሚተከሉ ድንኳኖች ውስጥ ሰንጥቆ የሚወጣው የባህል ምግቡ ሽታ የዘመንን መለወጫ አውድ አመትን ያስመስለዋል። አትላንታ እንግዶቿን ለማስተናገድ እየጠበቀች ነው። ሁላችንም ኢትዮጵያውያን በሀገር ባህል ልብሳችን ተውበን አረንጓዴ፣ ቢጫ ቀይ ሰንደቅ ዓላማችንን እያውለበለብን እፍ ይሏታል እንጂ አያጠፏትም። ዝንተ ዓለም ሕያው ናት ኢትዮጵያ አትሞትም እያልን እጅ ለእጅ ታይዘን በጋራ እንዘምራለን። ከጁላይ ሁለት እስከ ዘጠኝ በአትላንታ ጆርጂያ ዶም ስቴዲየም እንገናኝ። ለተጨማሪ መረጃ ኢ ኤስ ኤፍ ኤን ኤ ኦርግ ዌብሳይታችንን ይጎብኙት ወይም በሕዝብ ግንኙነት ስልካችን ሶስት ሀያ ሶስት 351715 ሲደውሉልን ፍቅር፣ ሰላም፣ አንድነት ለሀገራችን ኢትዮጵያ ዘንድሮ አውዳ መቱ አትላንታ ነው። ተደሰቱ። የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን በሳምንት ሁለት ጊዜ እረቡና እሁድ በአጭር ሞገድ እንዲሁም በመላው ዓለም ለሚኖሩ ኢትዮጵያውያን በኢንተርኔት አማካይነት ፕሮግራም ማሰራጨት ከጀመረ እነሆ 13ኛ ዓመቱን አስቆጥሯል። ጥራታቸውን የጠበቁ ወቅታዊና ትክክለኛ ዜናዎችና መረጃዎችን፣ ትምህርታዊ ፕሮግራሞችን እንዲሁም ከእንግዶችና ከአድማጮች በተለያዩ ጉዳዮች ላይ የቀረቡ አስተያየቶችን በማቅረብ አድማጮችን ሲያገለግል ቆይቷል። የሬዲዮ ፕሮግራሙን ወጪ ለመሸፈን በዚህ ዓመትም የቶምቦላ ዕጣ ስለተዘጋጀ የሬዲዮ ጣቢያው አፍቃሪዎች የሆናችሁ ኢትዮጵያውያን ሁሉ ትኬቶቹን በመግዛት ትተባበሩን ዘንድ ጥሪ እናቀርባለን። የአንዱ የቶምቦላ ትኬት ዋጋ አስር ዶላር ብቻ ሲሆን፣ አንደኛ ዕጣ ላፕቶፕ ኮምፒውተር፣ ሁለተኛ ዕጣ ኤችዲ ቴሌቪዥን ሶስተኛ ዕጣ ዲጂታል ካምኮርደር የሚያስገኙ ሲሆን በተጨማሪም ልዩ ልዩ ሽልማቶችን የሚያስገኙ የተለያዩ እጣዎች ይኖራሉ። እጣዎቹ የሚወጡት ጁላይ 9 ቀን 2011 በአትላንታ ከተማ ይሆናል። ትኪቶቹ በየሀገሩ ከሚኖሩ የፍኖ ተደጋፊዎች እጅ ማግኘት የሚቻል መሆኑን እየገለጽን በተጨማሪም በስልክ ቁጥር 202 291 42 አስራ ሰባት በመደወል ወይም በኢሜል አድራሻ ኢኤፍዲፒዩ አት ኤኦኤል ዳት ካም በመጻፍ ትኬቶችን በማግኘት የሚቻል መሆኑን በትዝና እንገልጻለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ። አድማጮቻችን፣ በማስከተል ሳምንታዊው የዜና ዘገባ ትንታኔያችን ይቀጥላል። በቅድሚያ ግን ርዕሶቹ ወያኔ ያወጣውን አዲስ የታክሲ ስምሪት በመቃወም የሥራ ማቁሞ አድማ ተደረገ። በሕዝቡ ላይ ሌላ የታሪፍ ጫናም ሊጫንበት መሆኑ ተጠቆመ። የነዳጅ አቅርቦት ስለሌለ ህዝቡ ቀጥ ብሏል። ቤተ መንግሥት ከወትሮ በተለየ ጥበቃው ተጠናቅሏል። የሚሉና ሌሎችም ይገኙበታል። አሁን ወደ ዝርዝሩ ወያኔ ራሱ የፈጠራቸውን ችግሮች መልሶ እያባባሰ ህዝቡን ለከፋ ችግር እየዳረገ ባለበት በዚህ አጣብቂኝ ወቅት ሰሞኑን የታክሲ ስምሪት መስመር አስተካክላለሁ በሚል የባሰ በመባለሻቱ ችግሩ የከፋ ደረጃ ደርሷል። ከግንቦት 3 ቀን 2003 ዓመተ ምህረት ጀምሮ ታፔላ ለጥፈው ወደ ተሰጣቸው መስመር ብቻ እንዲሰሩ በማስገደዱ የታክሲ ባለ ርብረቶችና ሹፌሮች በመተባበር የሥራ ማቆም አድማ በማድረጋቸው የትራንስፖርት እጥረት ተከስቶ እንደኋለ ተዘዋዋሪ ዘጋቢያችን ገልጸዋል። ወያኔ በፈጠረው ችግር የተነሳ የመጓጓዣ እጥረት በማጋጠሙ ሕዝቡ ለከፋ ችግር ተዳርጎ ከረቡዕ ግንቦት 3 2003 ጀምሮ እስከ ዛሬ ድረስ ሊስተካከል ባለመቻሉ በአዲስ አበባ ከተማ የመጓጓዣ ችግሩ ከመቼውም ጊዜ በላይ ውጥረት ውስጥ ገብቷል። ያለበቂ ጥናት ወያናዊ ጥናትና የነጻ ገበያን መርህ በመጻረር የታክሲ ባለቤቶችን በማስገደዱ ብዙዎቹ የታክሲ ባለቤቶች ታፔላ ለጥፊ ያልሰራም በሚያዋጣኝ መስመር መስራት መብቴ ነው በማለት ከፊሎቹ የስራ ማቆም አድማ በማድረጋቸው የተሰጣቸው ስምሪት ፍትሃዊ ካለመሆኑ ጋር ተለማምሮ የመጓጓዣ ችግሩ እጅግ አስቸጋሪ ደረጃ ላይ እንደሚደርስ የአዲስ አበባ ሰዎች ይናገራሉ። ዋና ዋና ተብለው የሚታወቁ ሰፈሮች ጭምር ወትሮ ተገልጋዩ በፈለገው ጊዜ ሊያገኝ የሚችላቸውን ታክሲዎች ከረቡዕ ግንቦት ሳውስጥ ቀን ጀምሮ ወያኔ ባወጣው የታክሲ ስምሪት ባለ ንብረቶች ብሎም ሹፌሮች ከወያኔ ጋር ባለመስማማታቸው ከግማሽ በላይ የሚሆኑት ታክሲዎቻቸውን በጋራዥ በሰፈሩ ብሎም በየአደባባዩ ገትረው የትራንስፖርት ውጥረት ከመከሰቱም በላይ ከተማዋ ጭር ብላ እንደሰነበተች ለማየት ተችለዋል። ወያኔ በ1997 ዓመተ ምህረት የደረሰበትን ከፍተኛ ኪሳራ ለማካካስ ብሎም ቂሙን ለመወጣት ሲል የነደፈውን የማጥቃትና ጨርሶ የማጥፋት ዘመቻ እያሳፋ በመምጣት በለጋሽ ድርጅቶች የጀመረውን ጥቃት በነጋዴዎች አቀጣጥሎ ዛሬ ደግሞ የታክሲ ባለንብረቶችን ጨርሶ ባሪያ ለማድረግ ስምሪት ብሎ መቆጣጠሪያ መመሪያ ቢያወጣም እስከዛሬ ድረስ ከግማሽ በላይ የሆኑ የአዲስ አበባ የስራ ማቆም አድማ አድርገው እንደሚገኙ ታውቀዋል። በተለይ ረቡዕ ዕለት የታክሲ ጥረት መከሰቱን የተረዱ ቁጥራቸው የበዛ የመንግስት መስሪያ ቤት ሠራተኞች በተፈጠረው ችግር በመበሳጨት ወያኔን በአደባባይ እያመረሩ ወደ የቤታቸው የተመለሱ ሲሆን ሌሎችም የግል ድርጅት ሰራተኞች በእግራቸው ብዙ ጊዞ ብዙ ኪሎሜትሮችን ለመጓዝ መገደዳቸውን ተዘዋዋሪ ዘጋቢያችን ያስተዋለውን ገልጾልናል። በየጊዜው የማስተካከያ እርምጃ ወስዳለሁ እያለ ያለ አንዳች በቂ ጥናት ሕዝቡን ለከፋ ችግር እየዳረገ የሚገኘው ወያኔ ሀርነት ትግራይ ቡድን ከዚህ ቀደም ጅምላ ከፋፋይ ከነበሩት ላይ የንግድ ፈቃዳቸውን ነጥቆ በራሱ በሚቆጣጠረው ጅንአድ በኩል ዘይትና ስኳር አቀርባለሁ ብሎ ቢጀምርም ሊሳካለት ያልቻለ ከመሆኑ በላይ እጅግ ከባድ ችግር ተፈጥሮ ሊስተካከል ከማይችልበት ደረጃ ላይ መድረሱ በግሃድ እየታየ ሲሆን ዛሬ የአንድ ሊትር ዘይት ዋጋ 60 ብር የአንድ ኪሎ ስኳር ዋጋ 26 ብር፣ ቀድሞ ስድስት ብር ሲሸጥ የነበረው ሳሙና እነሆ በይፋ ዘጠኝ ብር እየተሸጠ ቢገኝም ወያኔ የዋጋውን ንረት እያባባሰ ሊቆጣጠር ያልቻለበት ደረጃ ላይ ደርሷል። በ1997 ዓ.ም በተደረገው ሀገር አቀፍ ምርጫ በዝረራ በመሸነፉ ደንግጦ እስካሁን ድረስ ልቦናው ያልተመለሰው ወያኔ የራሱ ጥላሲያ እየደነበረ በየጊዜው በሚወስዳቸው እርምጃዎች አገሪቱን ወደ መቀመቅ እየከተተ ሕዝቧን ለችግር እየዳረገ ከመሆኑ በላይ በተለይ በነጋዴዎች ላይ በያዘው ቂም ቀስ በቀስ እየገዘገዘ ከጨዋታ ውጪ እያደረጋቸው መገኘቱን በሚወስዳቸው እርምጃዎች እያሳየ መሆኑን ነጋዴዎች በምሬት ሲገልጽ ተደምጠዋል። ባለሀብቶችን ለተቃዋሚ ፓርቲዎች ድጋፍ ትሰጡ ነበር በሚል አንዱን ባራጣ ሌላውን በመሬት ስርቆት፣ እንዲያውም ሲል በቫት ሰበብ እየወነጀለና ሁለተኛ ታፔላ እየለጠፈ ወደ እስር ቤት እየከተታቸው ከመሆኑም በላይ በቅጣት ሰበብ ለዘመናት ያፈሩትን ሀብት እየወረሰ መገኘቱ ስርዓቱ የሕዝብ ድጋፍ የሌለው ከመሆኑም ጋር ተዳምሮ ራሱ የሚፈጥረው ችግር መሆኑን ባለሀብቶች በምሬት ይናገራሉ። የመንግስት ሰራተኞችን ጭምር በቁጥጥር ስር ለማዋል በየጊዜው የተለያዩ መመሪያና ደንብ እያወጣ እያንገላታ ያለው የወያኔ ቡድን ከዕለት ጉርስ ቆርሶ ለልጆች ማስተማሪያ እንዳይቀረው እንኳን የተለያዩ ሰቦችን ሰቦችን እየነደፈ በግዴታ መዋጮ እያለ እያሰቃየ ሲሆን ህዝቡም ስለ ኑሮ እንጂ ስለ ሌላ ነገር እንዳያስብ በነዳጅ ላይ እየቆለለ የእህልና ጥራጥሬ ዋጋ እንዲያሻቅብ አድርጎ እየተጫወተብን ይገኛል ያሉት የአዲስ አበባ ነዋሪዎች የሁሉ ግፍና መከራ አልበቃ ብሎ ሰሞኑን ደግሞ ያለአንዳች በቂ ጥናትና ዝግጅት ብሎም በቂ የመኪና አቅርቦት በሌለበት ድንገት የታክሲ ስምሪት ብሎ መጀመሩ ህዝቡን ከመናቁም በላይ ምን ያመጣል በሚል ልበ ድፍንነት የወሰደው እርምጃ መሆኑን ያሳያል ሲሉም በብስጭት ይገልጻሉ። ከዚህ ቀደም ህዝቡ ረጅም መንገዶች ወጥ በሆነ መልኩ ሲጓጓዝ የነበረውን በአዲሱ የታክሲ ስምሪት ሁለትና ከዚያም በላይ ታክሲዎችን ለመያዝ የሚገደድ ከመሆኑ በላይ ተሳፋሪ የሚበዛበት ሰፈር መኪና አሳንሶ ተሳፋሪ በሌለበት ሰፈር ደግሞ መኪኖችን በብዛት መድቦ ታክሲዎች ቀኑ ሙሉ ስራ ፈቶ እንዲውሉ ከማድረጉን ባሻገር በየቦታ ላይ እስከዛሬ ሲያስተናብሩ የነበሩትን ተራ አስከባሪዎች አባሮ የወያኔ ሀርነት ትግራይ የወጣት ፎረም አባሎችን እንደወራሪ እንዲቆጣጠሩት ማድረጉ በይፋ እየታየ ነው። ወያኔ አደርነት ትግራይ ባደረበት ፍርሃት የተነሳ በየጊዜው በሚወስዳቸው የህዝብ ደንባራ የህዝብ ተጻራሪ እርምጃዎች ህዝቡ ለእንግልትና ለስቃይ ለስቃይ እየተደረገ ቢሆንም ከማሻሻል ይልቅ ችግሩ እንዲባባስ እያደረገ ሲሆን፣ አሁንም የታክሲ ስምሪት ብሎ ባወጣው እቅድ ህዝቡ ለከፍተኛ ችግር ተዳርጎ ሰራተኛው ሰዓታት እያራፈደ ተማሪው ትምህርቱን እያቋረጠ ህዝቡን ከቦታ ቦታ እንዳይንቀሳቀስ ማነቆ እየፈጠረ መሆኑ ታውቋል። ሌላው ቢቀር እስከ ዛሬ ከ10 ዓመት በላይ የታክሲ አስከባሪ ሆኖ የሠሩትን ኢትዮጵያውያን ወጣቶች አባርሮ የወያኔ አርነት ትግራይ የፎረም አባሎች እንዲቆጣጠሩ በማድረጉ የተነሳ ወጣቱ እርስ በርሱ እንዲጋጭና ጥላቻ በመሃላቸው እንዲነግስ ያደረገ ከመሆኑ በላይ ለአመታት በዚ ስራ ላይ ያሉትንና ቤተሰብ መስርተው ልጆች ወልደው በመሮር ላይ ያሉትን ዜጎች አፈናቅሎ ለወያኔ አርነት ትግራይ ፎረም አባሎች ቦታውን በመስጠቱ ሰሞኑን በየቦታው ከፍተኛ ግጭትና ትርምስ ተቀስቅሶ ብዙ ወጣቶች ጉዳት እንደደረሰባቸው ለማወቅ ተችሏል። ነባር የታክሲ አስከባሪዎች በየክፍለ ሀገሩ በየክፍለ ከተማ አስተዳደሮች እየገቡ ለብዙ አመታት በስራው ላይ መኖራችን እያወቃችሁ እኛን አባራችሁ የወያኔ የፎረም አባሎችን ማስገባታችሁ ተገቢ ካለመሆኑ በተጨማሪ ጭራሽ የዜግነት ሰርቶ መኖር መብታችን ገፋችኋል ብለው ጥያቄ ቢያቀርቡም እናንተም እንደነሱ የወያኔ የፓርቲው መመሪያና ደንብ ተቀብላችሁ አባል መሆኑን ይጠበቅባችኋል ሲሉ ምላሽ የሰጧቸው ቢሆንም ኢትዮጵያውያን ተራ አስከባሪ የነበሩና ከስራቸው የተፈናቀሉ ወጣቶች ደግሞ በበኩላቸው በረሃብ እናልቃታለን እንጂ የወያኔ አባላሉንም በማለት በድፍረት መልስ ሰጥቷቸዋል። በአሁኑ ሰዓት በአዲስ አበባ ከተማ በግብታዊነት የተጀመረው የታክሲ ስምሪት በመቃወም ብዙዎች ባለረበቶች የስራ ማቆም አድማ አድርገው እስከ ዛሬዋ ድረስ ስራ አልጀመሩ መሆኑ ታውቋል። የስራ ማቆም አድማ ያደረጉት የታክሲ ባለረበቶችና ሹፌሮች ወደ ስራ ለማስገባት ሲባል ሕዝቡን ወይም ተሳፋሪውን ያላገናዘበ አዲስ የታሪፍ ጭማሪ፣ የዋጋ ጭማሪ ሊደረግላቸው የታቀደ መሆኑን ከመንገድ መመላለሻው የትራንስፖርት ቢሮ ሾልኩ የደረሰን ጥቆማ ጋልጧል። በየወሩ በሚደረግ ወያናዊ የነዳጅ ጭማሪን ተከትሎ በየጊዜው የመጓጓዣ ታሪፍ እያሻቀበ መጥቶ ቀድሞ አምሳ አምስት ሳንቲም የነበረው አጭር ጉዞ በጥፍ ጨምሮ ዛሬ አንድ ብር ከሀያ አምስት ሳንቲም የደረሰ ሲሆን አሁን ደግሞ ለታክሲዎች ሲባል ብቻ አዲስ ታሪፍ ተብሎ በህዝቡ ላይ ሊጫንበት መሆኑን ከውስጥ አዋቂ ምንጮች የደረሰን ጥቆማ ያጋልጣል። ይህ በእንዲህ እንዳለ ወራዊው የነዳጅ ጭማሪ ይደረጋል በሚል ሰሞኑን ስጋት በመጋባቱ በነዳጅ ማደያው መኪኖች እየተሰለፉ መጨናነቅ መፈጠሩን ታውቋል። ያልተጣራና ንጹህ ቤንዝን ያልሆነ ነዳጅ ከኢታኖል ጋር እየተደባለቀ የሚሸጠው ወያኔ እሱንም በአግባቡ ማቅረብ አቅቶት እጥረት በመፈጠሩ ነዳጅ የለም እየተባሉ በየነዳጅ ማደያ ባለመኪናዎች ተሰልፈው ለመዋል ተገደዋል። የዳው የህዝብ ማብሰያ የሆነው ጋዝም በመጥፋቱ ህዝቡ ጠዋት መቶ፣ ማታ ባዶ እጁን እየተመለሰ ሲሆን ክፍለ ሀገር ለስራ የወጡ መኪኖች በነዳጅ እጥረቶች ለቀናት በየመንገዱ ተገድሮ ማደር የተለመደ ክስተት ሆኗል። ኢታኖል ቤንዝል እየደባለቀ የሚሸጠው የወያኔ ቡድን የዓለም አቀፍ ነዳጅ ዋጋ የፈለገ ቢቀንስም እየጨመረ ስንጥቅጥር ከህዝቡ ላይ እያግበሰበሰ ከመሆኑም ሌላ በቂ አቅርቦት እንኳን ስለሌለው ህዝቡ በዚህም በዚያም እየተጎዳ መሆኑ ታውቋል። ዛሬ የአንድ ሊትር ቤንዝል ዋጋ ሀያ አንድ ብር የደረሰ ቢሆንም የናፍጣ ዋጋውም አስራ ስምንት ብር ደርሶ የቤት መጠቀሚያ ጋዝም አስራ አራት ብር አሻቅቦ ህዝቡ ከመግዛት አቅሙ በላይ እየሆነበት ባለበት በዚህ ጊዜ በየነዳጅ ማደያ የቤት ውስጥ ማብሰያ ጋዝ በቂ አቅርቦት ስለሌለ ብቻ ጠዋት ወጥተው ማታ ባዶ እጃቸው የሚመለሱ ዜጎች ቁጥራቸው የትየለሌ ነው። ይህን ችግር በአግባቡ መቅረፍ ያልቻለውና ደግሞም የማይችለው ወያኔ የህዝቡን ስቃይ ለማባባስ ሲል ብቻ የታክሲ ስምሪት መጀመሩ የህዝቡን ችግር ያላገናዘበ ዘለቂታነት የሌለው መሆኑን ያሳያል ሲሉ ነዋሪዎች በምሬት ይገልጻሉ። ለብዙ ዓመታት በውጭ ሀገር ኖሮ የሚመጡ ኢትዮጵያውያኖች ዘመዶቻቸውን ለመጠየቅ ወደ ክፍለ ሀገር ሄደው መመለስ በነዳጅ እጥረት ምክንያት ሲሰቃዩ ማስተዋል የዕለት ዕለት እንቅስቃሴ መሆኑን ችግሩ ከደረሰባቸው ለምን ለማወቅ ተችሏል። የመኪና አቅርቦትም በሌለበት በአዲስ አበባ ከተማ አዲስ የታክሲ ምርት ማውጣቱ የሚያሳፍር ሳይሆን የሚያሳዝን ነው የሚሉም በርካቶች ናቸው። በሌላ ዜና ከመስከረም ወር ጀምሮ በወያኔ ቡድን ውስጥ በተከሰተ ውስጣው ሽኩቻ የተነሳ የወያኔ መሪ መለስ ዜናዊ በፍርሃት ውስጥ መሆኑን የሚያሳዩ ፍንጮች ከቤተ መንግሥት እየታዩ መሆኑ ታውቋል። በወያኔ ቡድን ውስጥ በተከሰተ ውስጣው ሽኩቻ የተነሳ ሲታመሱ ከሰነበቱ በኋላ ብዙ የኦህዴድ ካድሬዎችን ለእስር አድርጎ ጥቂት ማስተንፈስ የቻለ ቢሆንም ከውጭ የአረብ አገራት ብሎም የሰሜን አፍሪካ ሀገራት ሕዝቦች በዲሞክራሲ ጦትና በኑሮ ድህነት ሳቢያ በተቀሰቀሰ አመፅ ሲያመሳቸው በመክረሙ በመደናገጥ የደህንነት መዋቅሩን እጅግ በጠነከረ ሁኔታ ከማሰማራቱ በተጨማሪ የቤተ መንግስት ዙሪያ ጥበቃውም ከመቼውም ጊዜ በላይ ተጠናክሮ እየተጠበቀ መሆኑ ተጠቁሟል። በተለይ ሰሞኑን ከወትሮ በተለየ ሁኔታና እስካሁን ድረስ ታይቶ ባልታወቀ ሁናቴ የቤተ መንግስት ዙሪያ ጥበቃ ኮማንዶ በሰለጠኑ የፌደራል ፖሊስ ተወርዋሪ ፖሊሶች በእግርና በፓትሮል ተወጥሮ የሚገኝ ሲሆን ፖሊሶቹ ጥይት የማይበሳው ልብስ እንዲለብሱ ተደርጓል። መለስ ዜናዊ በራሱ ሰዎች ላይ ጭምር እምነት የሌለው በመሆኑ ፍርሃቱ እያየለ በመምጣቱ በቤተ መንግሥት ግቢ ውስጥ ከአራት ዙር በላይ ዙሪያ ቀለበት ጥበቃ ያሰማራ ከመሆኑ በተጨማሪ ከግቢ ውጪ በጥበቃ ላይ ከተመደቡት የመከላከያ አባሎች በተጨማሪ ልዩ ኮማንዶ የሰለጠኑ የተባሉትን የፌዴራል ፖሊስ ተወርዋሪ ፖሊሶች ማሰማራቱም የፍርሃቱ መናርን የሚያሳይ ነው ተብሏል። አራት ዙር ቤተ መንግሥት ዙሪያ ጥበቃ ከሚያደርጉት ኮማንዶች በተጨማሪ ከግቢ ውጪ የተመረጡ የፌዴራል ተወርዋሪ ፖሊሶች ጥይት የማይበሳው ልብስ ለብሰው በፓትሮል መጠበቅ የጀመሩ ሲሆን በቤተ መንግስት ዙሪያ የሚጓዙ ሰዎችን በማስፈራራት በመገላበጥ በማስቆም እያስደነገጣቸው መሆኑን በቦታው የተገኙ ሰዎች ይገልጻሉ። ቀጠልያ ቀለም ያለው ጥይት የማይበሳው ልብስ የለበሱ የፌዴራል ፖሊስ ተወርዋሪዎች በአራት ኪሎ ቤተ መንግስት ዙሪያ እየተሽከረከሩ ሕዝቡን እያስፈራሩ ከመሆኑም በላይ እነሱ ፋታ አጥተው ወዲህ ወዲያ ሲመላለሱ የሚውሉ ሲሆን ለቤተ መንግስት ጥበቃ ሁለት ጀነራሎችም እንደተመደቡ ከመከላከያ የተገኘው ጥቆም ያብራራል። መለስ ዜናዊ የጅቡቲ ፕሬዝዳንት በዓለ ሲመት ላይ ለመገኘትና ወደ ቱርክ ስብሰባ በሄደበት ወቅት ሁለት ጄኔራሎች ቤተ መንግስቱን እንዲቆጣጠሩ የተመደቡ ሲሆን በበላይነት ጄኔራል ሳሞራ ዩኑስ እንደሚመራውም የመከላከያ ታዋቂዎች ምንጮች ይናገራሉ። የራሱ ሰዎች ጭምር እየፈራና እየተጠራጠረ የመጣው የወያኔ ቡድን መሪ መለስ ዜናዊ በተለይ ከቅርብ ጊዜ ወዲህ ያመጣው የተለየ ባህሪ በቢሮ ውስጥ ጭምር ባለስልጣናት ሊገቡ ሲሉ ጥብቅ ፍተሻ እንዲደረግላቸው የታዘዘ ሲሆን አንዳንዶቹ በሚደረግባቸው ጥብቅ ፍተሻ በመደና። ጫማዎቻቸውን እየረሱ አውልቀው በካልሲ እስከ መግባት እንደሚደርሱ የቤተ መንግስት ተመልካቾች ይናገራሉ። ከሲቪል ባለሥልጣናት ይልቅ ወታደራዊ የታደረው ጀነራሎችን በጣም እየቀረበ የመጣው መለስ ዜናዊ ችግር ቢፈጠር ሊያድኑን የሚችሉት እነሱ ናቸው በሚል መሆኑን የጠቆሙት ምንጮች ሰሞኑንም በሚስጥር ከአራት ጀነራሎች ጋር ብቻውን በሚስጥር ቤተ መንግስት እንደተገናኘ እንደመከረ ታውቋል። ሳሞራ ዩኑስ የወያኔው ጀነራል ሳሞራ ዩኑስ፣ ሌተናል ጀነራል ታደሰ ወረደ ጀነራል ዮሐንስ ገብረ መስቀልና አንድ ለጊዜው ስሙ ያልታወቀ የወያኔ ጀነራል በመሆን ለሁለት ተከታታይ ቀናት በቤተ መንግስት በሚገኝ መኖሪያ ቤት ውስጥ እየተገናኙ ሲወያዩ እንደነበር ምንጮች አጋልጠዋል። እኛም ለዛሬ ያለን የዜና ዘገባ ትንታኔያችን በዚሁ ተጠናቀቀ። አድማጮቻችን በማስከተል የሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽንን አስመልክቶ ከኢሃፓ ወጣት ክንፍ ድርጅት የተሰጠውን መግለጫ እናሰማለን። ምን ተይዞ ጉዞ ባለፉት 20 ዓመታት ከዚያም በላይ በውጪ የሚገኘውን ኢትዮጵያዊ ስደተኛ ሀገሬ ናፈቀውን ከርታታ ዜጋ እቅፍ አድርገው ካቆዩት ሴቶች መካከል አንዱ የሰሜን አሜሪካ ስፖርት ፌዴሬሽን መሆኑን እናውቃለን። እኛ ወጣቶች እዚህ ተወልደን ያደግነው ብቻ ሳይሆን በተለይ መኖር እየፈለግን እንደ ጠላት ከሀገራችን ነቅለን እንድንጠፋ ተደርጎ በአራት ማዕዘን ፈልሰን ሰሜን አሜሪካ ለደረስነው መቼስ በየዓመቱ ለአንድ ሳምንት ቢሆንም እኛና እኛ ተሰባስበን ለመተዋወቅ ለመጎዳኘት በተለይ ደግሞ ያለ ገልማጭና አፍጣጭ ኢትዮጵያን እንድንዘምር ትልቅ የኳስ ሳሆን የኢትዮጵያዊነት መስክ ለሆነን የስፖርት ፌዴሬሽን የጀመሩትንም የቀጠሉትን፣ የሰለሱትን እስከዛሬ ከነህጸጽም ቢሆን ለዚህ በመድረሱ ላደረሱት እኛ ወጣቶች ምስጋና እናቀርባለን። ይህ ምስጋና ታዲያ ለፌዴሬሽኑ ቦርድና ስራ አስኪያጆች እንዲሁም የበጎ ፈቃድ ተጫዋቾች ብቻ ሳይሆን አዎ ምስ ምስጋና ቀዳሚ ለፈጣሪ ቢሆንም ቀጥሎ ግን በትልቁ በሰሜን አሜሪካና ካናዳ እንዲሁም ከአውሮፓ ድረስ ኢትዮጵያን ብለው ወገን ለመገናኘት መገናኛ ቦታቸው በማድረግ ገንዘባቸውና ጊዜያቸውን አብቃክተው ከነቤተሰቦቻቸው በየዓመቱ ለሚመጡትና ለመጡት ሁሉ ይህን እንላለን፣ ምስጋና ይድረስ። በእኛ እምነት የስፖርት ፌዴሬሽን ጾታ፣ ከዘር፣ ከሃይማኖት የነጻ ሁሉንም አካታች መሆኑን ብንስማማበትም ዋናው ባለቤቱ ግን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ነች እንላለን። ይህች ሰንደቅ ደግሞ በምንም ታምር ለጸረ ኢትዮጵያ ወያኔና ደንገጥሮች ምች እንጂ ዓላማ አይደለችምና ወያኔና ወያኔነት በፍጹም ጥላውን ሊጥልበት ማሰብ የለበትም የሚል የወጣቱ ጽኑ እምነት መሆኑን ስንገልጽ በኩራት ነው። የዚህ ዓመታዊ የታላቅ መሰባሰቢያ ሳምንት ህብረተሰቡ የገዛ ጊዜውን የገዛ ገንዘቡን ከስክሶ ኢትዮጵያዊነትን የሚያዳብርበት እንጂ የወያኔ አከርካሪ አላሙዲና ኮለኮሎቹ እኛንን ስፖንሰር ያደረግነው ብለው እንዲመጻደቁ ፈጽሞ ፈቃድ አንሰጣቸውም። በስፍራው ተገኝተንም በሚገባው ተቋማችን እናሰማለን እላለን። በእኛ እምነት ተጠያቂነት ሊኖር ይገባል ስንል በአሁኑ ሰዓት ገንዘቡ የደረሰ አልደረሰ የተወጣ የተገባ የሚለውን ጥያቄ ከቁብ አንቆጥሮም። ዋናው ግን የዚህ ፌዴሬሽን ዋና ብልሽት የወያኔና የወያኔነት ተባባሪ መሰሪው የዓላሙዲን ገንዘብ እንደ ጥላ ወጊ እየወጋን አንድነታችንን እየፈታተነ ይገኛል። ስለዚህም በእኛ እምነት ሀ ይህ ዓመታዊ ክብረ በዓል ኢትዮጵያ ነጻነቷን እስክትጎናጸፍ ድረስ ከዓመት ዓመት በኢትዮጵያዊ መንፈስ ይቀጥል ከተባለ የሼክ አለሙድና ተባባሪዎች ስም በቦታው እንዲነሳ በጥብቅ እናሳስባለን። ለ የፌዴሬሽኑ መፍረስም ሆነ ሳይፈርስ በገንዘብ ራሳቸውን የገዙ ሁለትና ሶስት ግለሰቦች ከተቆጣጠሩት ተጠቃሚ ወያን እንጂ ኢትዮጵያና ኢትዮጵያነት ባለመሆኑ ፌዴሬሽኑ ህልናውን ጠብቆ እንዲጓዝ ጥረት እያደረግን ኮሚቴውም የጠራ አቋም ባላቸው ኢትዮጵያ ልጆች እንዲሆን መታገል አስፈላጊ ነው። ከላይ ርዕሳችን እንደሚገልጠው ምን ይዞ ጉዞ እንደሚባለው በውስጣችን ያለውን የክፍፍልና ቁርሾ አባዜ ሳናራግፍ በሌላ ወገን ደግሞ ፌዴሬሽን አፍርሰን እንገባ የሚል ሙከራ በዚያው አፍርሶ ወጣቱን በዘር በዘር እንዲበተን ለሌላ አዲስ ወዳም ለመሬት መፍጠር ካልሆነ በስተቀር ፋይዳ የለውም የሚል እምነት አለን። የተባበረ ጸረ ወያኔ ትግላችን ይቀጥል። አድማጮቻችን፣ የኢህአፓ ወጣት ክንፍ ትርጅንት የወክንድ። የሰሜን አሜሪካን የኢትዮጵያን ስፖርት ፌዴሬሽን አስመልክቶ ያወጣውን መግለጫ ሰምተናል። እኛም ከዛው ውስጥ የተወሰኑ ጥያቄዎችን ለመጠየቅ ታዘበው አሰፋን የወጣት ክንፍ ድርጅቱን የድርጅት ጉዳይ ኃላፊን አቅርበናል። በቅድሚያ ታዘበው እናመሰግናለን። አመሰግናለሁ ከመግለጫው ውስጥ ካወጣን ጥያቄዎች አንድ ይላል ኢትዮጵያ ነፃነቷን እስክትጎናጸፍ ድረስ በኢትዮጵያ መንፈስ ይቀጥል ስትሉ ስለ ፌዴሬሽኑ ምን ለማለት ፈልጋችሁ ነው? አዎ በኢትዮጵያዊነት ስሜት ይቀጥል ስንል ምን ማለታችን ነው? ለዚህ ከአራት አምስት ዓመታት ወዲህ ወያኔ በዚህ በሰሜን አሜሪካ ስፖርት ፌዴሬሽን ላይ ዘምቶበታል። ይህም የዘመተበት ምንድን ነው? ወያኔ ብዙ ስራዎችን የሚያሳካው እና ለማሳካት የሚሞክረው በአንድ ጠጠር ሁለት ወፍ ለመምታት ነው። በዚህ ስፖርት ፌዴሬሽን ላይ በኢትዮጵያዊነት ላይ የዘመተው እንዴት ነው? እንደተናገርኩት በአንድ ጠጠር ሁለት ወፍ ለመምታት ቢቻል በአላሙዲን በኩል በገንዘብ ይሄን ስፖርት ፌዴሬሽን በስፖንሰር ስም ለመቆጣጠር፣ ባይቻል ደግሞ ሁለተኛው በዚህ ገንዘብ ኢሹ በዚህ ገንዘብ ምክንያት በሚፈጠር ግጭት እና መለያየት ይሄንን ስፖርት ፌዴሬሽን ለማፍረስ ነው። ይህ ስፖርት ፌዴሬሽን ከፈረሰ ወያኔ የበላይነት ያገኛል፣ ይደሰታል። ለምንድን ነው የሚደሰተውም? ይህ የስፖርት ፌዴሬሽን ኢትዮጵያዊነትን ይዞ የቀጠለ ነው። ይሄ የስፖርት ፌዴሬሽን በኢትዮጵያዊነታቸው የሚያምኑ በወያኔ የተሰደዱ በስደት ላይ የነበሩ ኤርትራውያኖች በዚህ ስፖርት ፌዴሬሽን ላይ በመገኘት ለተለያዩ ክለቦች ይጫወታሉ። እንዲሁም ወያኔ የተመሰረተበትን በዓል በሚያከብር ጊዜ የራሱ ስፖርት ፌዴሬሽን እያቋቋመ እየተንቀሳቀሰ ያለ በመሆኑ ይህ ስፖርት ፌዴሬሽን ከፈረሰ ወያኔ የበላይነትን ያገኝና ኢትዮጵያዊነት ይጠፋል። ስለዚህ ይህ ስፖርት ፌዴሬሽን መቀጠል አለበት ብለን ስለምናምን፣ በኢትዮጵያዊነቱ እንዲቀጥል ደግሞ ያሉትን ስህተቶች ለማረምና ለማስተካከል በሚቻለው መንገድ ሁሉ ጥረት እያደረግን ግን ይህ ስፖርት ፌዴሬሽን ኢትዮጵያዊነቱን ይዞ እንዲቀጥል ሙሉ እምነታችን መሆኑን ነው የገለጽ ነው። ከዚሁ ከመግለጫው ሳንወጣ በስፍራው በመገኘት ተቋማችን እናሰማ የሚል አለ። ምንድን ነው እሱ? በቦታው በመገኘት ተቋማችን እናሰማ ስንል ለምን አሁን እንደተጋነነ እና ብዙ ትኩረት እንደሳበ ይገባኛል። ይሄም ምንድን ነው የወይዘሪት ብርቱካን በቦታው ላይ መጋበዟ ነው። ይሄም ደግሞ ትክክለኛ መጋበዝ የሚገባት ሰው ነች። በመሆኑም ይህንን ግብዣውን የተቃወሙ ግለሰቦች ነበሩ፣ ግን ብዙ ኢትዮጵያዊው በዚህ ግብዣ ቦታ ላይ መገኘት እንደሚገባት ትግል በማድረግ የስፖርት ፌዴሬሽኑ እንደገና እንድትገኝ አድርጓል። ይህንን ከልብ እናመሰግናለን። ከዛ ውጭ ግን በቦታው ላይ በመገኘት ለምሳሌ ከአራት እና ከአምስት ዓመት በፊት እንዲሁም ደግሞ ከአንድ ዓመት በፊት በሳንሆዜም በዳላስም በቺካጎም አላሙዲን ስፖንሰር ሆኗል በሚባልበት ጊዜ ተቃውሟችን እናሰማ ነበር። ምክንያቱም ኢትዮጵያውያኖች ወደ ስቴዲየሙ ሲገቡ ገንዘብ ከፍለው ነው የሚገቡት። በሚ በስቴዲየሙ ውስጥ በሚዘጋጁ ድንኳኖች ገንዘብ ከፍለው ነው የሚከራዩት። እንደገና ኢትዮጵያውያኖች በስፖርት ፌዴሬሽኑ ውስጥ የሚስተናገዱ ማንኛውንም ሸቀጦችንም ሆነ የተለያዩ ነገሮችን በገንዘባቸው ከፍለው የሚገበያቸው ስለሆነ ስፖርት ፌዴሬሽኑ አላሙዲን ስፖንሰር ሆኖናል የሚለውን ነገር ሰው ራሱ ለራሱ ነው እንጂ ስፖንሰር የሚሆነው አላሙዲን ለእያንዳንዳችን ስፖንሰር አልሆነም። ስለዚህ አላሙዲን ስፖንሰር ሆኖናል በሚባልበት ጊዜ በጩኸት በፉጨት እንዲሁም ደግሞ የእሱ ስም በሚነሳበት ጊዜ ከመቀመጫ በመነሳት ትቶ በመውጣት ለስፖርት ፌዴሬሽኑ ትምህርት እንዲወስድ ተቃውሟችን ስናሰማ ነበር። አሁንም ቢሆን በቦታው በመገኘት እንደዛ አይነቱን ተቃውሞ ማሰማት ይገባል ብለን ነው እኛ ምናም ነው። ተመሳሳይ አቋም ያላቸው ደግሞ ያው የወያኔ አክራሪ አከርካሪና ደጋፊ ሆኖ አላሙዲን በዚህ ቦታ በመግባቱና በተለያዩ ምክንያቶችም ስፖርት ስፖርት ቦታው ባለ መገኘት ተቃውሞ እናሰማም ይል አካል አሉ። ይሄን እናንተ በምን ታስተናግዱታላችሁ? አ በቦታው አንገኝም ለሚሉት ሰዎች እኛ ይሄ ምርጫቸው ነው፣ አንቃወሙም። ግን የኛን አቋም ነው አሁን መግለጽ የፈለግ ነው፣ መግለጫችንም ያወጣ ነው። የኛን አቋም ነው የሌሎችን አቋም አይደለም። በእኛ እምነት በኢትዮጵያኖች መካከል ባለ በትላልቆቻችን ባለ ባለፉ እና አሁንም ባሉ ትላልቆቻችን በማንኛውም በኢትዮጵያ ከኔ እድሜ በላይ ባለ ሰው በተለይም በዚህ በውጭ ያለው ኢትዮጵያዊ እንደሚያውቀው ትልቅ ችግር አለብን። ይህ ችግር ምንድን ነው? በቤተ ክርስቲያን ከተለያየን እንደገና የመገናኘት ችግር አለብን በኮሚኒቲ ከተለያየን እንደገና የመገናኘት ችግር አለብን። በፖለቲካ ድርጅት ከተለያየን እንደገና የመገናኘት ችግር አለብን። እንደገና መገንባት እንደማፍረስ ቀላል አይደለም። ስለዚህ ይሄ ስፖርት ፌዴሬሽን ቢፈርስ እና ችግር ውስጥ ቢገባ ይህንን ስፖርት ፌዴሬሽን እንደገና ለማስተካከል በፍጹም አንችልም። ይሄ ያለንና ሁላችንም ሆዳችንና ተግባራችን የሚያውቀው ነገር ነው። ምክንያቱም ስንቱ ሰው ነው አይደለም በዚህ ሀያ ሰባት አመት በፈጅ ስፖርት ፌዴሬሽን የተለያየ እምነት፣ የጾታ፣ የዘር፣ የቋንቋ፣ የፖለቲካ ልዩነትን አቻችሎ እና አሰባስቦ በኖር ቀርቶ በአንድ እምነት ቤተ ክርስቲያን ውስጥ አንድ እግዚአብሔር በሚመለክበት ወይም ደግሞ አንድ አላህ በሚከበርበት በመስጊድ ውስጥ ከፍተኛ ችግር ተፈጥሮ ከተለ ከተለያዩ በኋላ ሰዎች ለመገናኘት በእግዚአብሔር እያመኑ እንደገና ለመገናኘት የተቸገሩና በቤተክርስቲያን ላይ ቤተክርስቲያን ተከፍሎ በቤተክርስቲያን ላይ ቤተክርስቲያን ተከፍቶ ብዙ ቤተክርስቲያኖች ተስፋፍተው ለመለያየት ምክንያት ሆኖ ያለበት ሁኔታ ስለሆነ ይሄ ስፖርት ፌዴሬሽን ከፈረሰ መስራቱ ከባድ ነው። ማፍረስ እንደ መስራት እንትን አይሆንም ብለን ነው የምናምነው እና ሁላችንም የውስጥ ያለውን ችግር ገብተን እየታገልን እያስተካከልን ኢትዮጵያዊነትን ይዞ ለሀያ ሰባት ዓመት የቀጠለውን በቀጣዩም ደግሞ በተሻሻለና በጠነከረ መንገድ ሊቀጥል የሚችልበትን ሁኔታ መፍጠር አለብን እንጂ በቦታው መገኘት የለብንም የሚለውን የኢህአፓ ወጣት ክንፍ ድርጅት በጽኑ ይቃወማል። ወጣት ታዘበ አሰፋ፣ ላደረግህልን ቃለ መለስ እናመሰግናለን። እኔም እድሉን ስለሰጣቸውን እግዚአብሔር ይስጥልን፣ አመሰግናለሁ። አድማጮቻችን፣ በማስከተል አቶ ፍቅር ይበልጣል በተለያዩ ድረገጽ ላይ ያስቀመጡትን ጽሁፍ እናነባለን። ርዕሱም ኢትዮጵያዊው ሙሐመድ ቦአዚዝ የአረቡን ዓለም በማንቀጥቀጥ ላይ የሚገኘውን ሕዝባዊ ዓመፅ ከቀሰቀሱ የወዲያው ምክንያቶች የወዲያው ምክንያቶች አንዱ ሙሐመድ ቦአዚዝ የተባለ ቱንዚያዊ የራሴ በሚለው መንግሥት የጸጥታ ኃይሎች በደረሰበት የሰብአዊ እንግልት ተማርሮ በአደባባይ ቆሞ ራሱ ላይ ቤንዚል በማርከፍከፍ ክብሪት ለኩሶ ተቃጥሎ መሞቱ ነው። የዚያ ወጣት ዩኒቨርሲቲ ምሩቅ ብሶት የአንድን ሰው ሕይወት በመቅጠፍ ሳይወሰን ከሀያ ዓመታት በላይ በአገሪቱ ተንሰራፍቶ የቆየውን የገማና የገለማ የአምባገነን አገዛዝ ሊያንኮታኩት የበቃ ሕዝባዊ አመፅ ከማስነሳቱን በተጨማሪ በረከቱ ለመላው የአረብ ምድር ተዳረሰ፣ ሕዝቦችን መነቃቃትን ፈጠረ። እኛም ከጠበሉ እንደምንቋደስ ጥርጥር የለኝም። የዋሊደር እንጂ አያጅ ምናት እንደሚባለው ለግብጽና ለቱኒዚያ የዘነበ የነጻነት ዝናብ ለኢትዮጵያ ሳያካፋ ይቀራል ብሎ ማሰብ የታሪክን ሂደት ልብ ብሎ አለመረዳት ነው። የወያኔ አወዳደቅ እመኑኝ፣ በዓለም ከታዩ የግፋ ግዛዝ አወዳደቆች ሁሉ የከፋ ነው። ለምን ቢባል ወያኔ ከፍሎ ማጨረሹ በቢሊዮንና በትሪሊዮን የሚገመት የደመዳ አለበትና ነው። ቀላል ተጠያቂ እኮ ነው። ለሰው ጉድጓድ አትቆፍር ከቆፈርክም ብዙ አታርቀው ምክንያቱም ቀድሞ የሚገባበትን አታውቅምና ይባላል። ወያኔ ከበላይ አሰብ የገዘፈ ኃጢአትና ከነ ሂትለርና ከአጼ ቦካሳ የከበደ ወንጀል የፈጸመና እየፈጸመም ያለ የመሰሪዎችና የዘራፊዎች ቡድን በመሆኑ የሚያወራርደው ሂሳብም በዚያ ልክ እንደ ስራው ሊያሆን መቻሉ ሳይታለም የተፈታ ነው። በነገራችን ላይ ለዚህ የህዝቦች መነቃቃት ከተሰጡት ስያሜዎች አንድ ሶስቱን ብናይ ደስ ይለኛል። ቢቢሲ ዘአረብ አፕራይዚንግ ይለዋል። አልጀዚራ ዘአረብ አዌኪኒንግ ይለዋል። ፕረስ ወይም የኢራን ቲቪ ዘእስላሚክ አዌኪኒንግ። እነዚህ ስያሜዎች በጨረፍታ ለማንሳት የወደድኩት የኢራናውያን ስያሜ በመጠኑ ስለነካኝና በስጨትም ስላደረገኝ ነው። ይኸውም ይህ የአረብ የለውጥ ጥማት እንቅስቃሴ የሃይማኖትንም ሆነ የዘርን የጾታን ከፋፋይ የግንባ ጥሮች በደመሰሰ መልኩ በአንድ ሀገራዊ ስሜት አስተቃቅፉ ለነጻነት ቀንዲል ብርሃን ማብቃቱን ለምሳሌ በግብጽ እያየን እነዚህ በሃይማኖት ጭንብል የአንድ ሀገር ዜጎችን ለመለያየት የሚቃጣቸው የኢራን አክራሪ የቴሌቪዥን ጋዜጠኞች የሚያደርጉትን መሰሪነት ስንታዘብ ምን ያህል ያልታደሉ እንደሆኑ መረዳት አይቸግረንም ነውረኞች ናቸው በእውነቱ የመካከለኛውም ስላቆያኔዎች እላቸዋለሁ ወደ ዋና ጉዳይ ልግባና ሞሐመድ በዋዚዝ መስዋዕትነት ከፍሎ የሀገሩን ህዝብ በአንድነት እንዲነሳሳ ባደረገ በአራት ወር ገደማ ስሙን ገና ያላወቁት አንድ ኢትዮጵያዊ ባለፈው ሳምንት በወያኔው መንግስት የግፍ አገዛዝ ተበሳጭቶ ራሱን ከፎቅ በመወርወር ህይወቱን በገዛ ፍቃዱ እንደቀጨ ላርዳችሁ ዶክተር ኢሌኒ ገብረመድን የምትባልና በአፍቃሪ ወያኔነት ክፉኛ የምታማ ሴት የሚመራ ECX የሚባል መስሪያ ቤት አለ እዚሁ አዲስ አበባ። የዚህ መስሪያ ቤት ሰራተኞች ባለፈው ሳምንት ይሁን በወዲያኛው በኃላፊዎቻቸው አማካይነት ስብሰባ ይቀመጡና ስለ ጦሰኛው የአባይ ግድብ መዋጮ ናቴ ውይይት ይጀምራል። በዚሁም በተለመደው ወያኔዊ ቅጥበት በየመስሪያ ቤቱ የተሰገሰጉት የወያኔ ካድሬዎች ስለ ሚሊኒየም የህዳሴ ግድብ ከዚህም ከዚያም በያቃጫው ሰውን ያወናብዱት ይይዛሉ። ቀድሞ በድርጅታዊ አሰራር በማኔጅመንቱ የተወሰነው የአንድ ወር ደሞዝ በዓመት ይጨበጨብና ሰራተኛው እንደ ተስማማ ተቆጥሮ የአንድ ወር ደሞዝ በዓመት ተወሰነ ይባላል። ይህኔ አንዱ ሰራተኛ በስሜት ግሎ እጁን ያወጣና እንዲናገር እንኳን በቅጡ ሳይፈቀድለት ብሶቱን በንባ አጅቦ ያንበለብሏል። የምግብ ዘይት ሁለት ብር እየገዛን ጤፍ በኩንታ ሁለት መቶ ብር ይገዛል። ትራንስፖርት ለአንዲት ያጭር ርቀት ላንድ ጉዞ ብቻ ታሪፍን በመቆራረጥ ከብር በላይ እንድናወጣ እየተገደድን በደህንነትና በኑሮ ውድነት እየማቀቅን ከወር ኦወር መድረስ አሳር እየሆነብን የምን ወር ደሞዝ መዋጮ ነው? ይሄ ነገር የግፍግፍ አይሆንባቸውም ወይ? ምን አለ ጦር በትፈሩ በማለት ተሰብሳቢውን ያላቅሰውና እሳት ለብሶ እሳት ጎርሶ ወዲያውኑ ከስብሰባው አዳራሽ ይወጣል። ጊዜም አልፈጀበትም። ከመቅጽበት ወደ ስምንተኛው ፎቅ ያመራና በመስኮቱ በኩል ዘልሎ ወደ መሬት ይፈጠፈጣል። ሕይወቱም በዚያው አልፋል። እግዚአብሔር ለቤተሰቡ በተለይ ለባለቤቱና ለልጆቹ መጽናናትን ይስጥልን። እዚህ በወያኔ እሳት እየተገረፈ እዚያም ዳግመኛ ሳንካ እንዳይገጥመው አንድዬ ይሁነው። እርግጥ ነው ራስን ማጥፋት በየትኛውን መንገድ አይሞከርም፣ ኃጢአትም ነው የተለየ ወንድ ስራ ሰርቶ መሞት ሲቻል በንዴት ተነሳስቶ ራስን ማጥፋት ብልህነት አይደለም። ስሜትን መቆጣጠር፣ ከሌሎች ጋር በመመካከር ለብስጭትና ለበሽታ የሚዳርገን ኃይል በጋራ ለማስወገድ መጣር ከአስተዋዎች ይጠበቃልና። በተመሳሳይ ሁኔታ የስሜት ፈረስ የምንጋልብ ወገኖች ከዚህ አይነቱ በሰማይም በምድርም ከሚያስጠይቅ መጥፎ ተግባር እንድንታቀብ ፈጣሪ ትዕግስቱን ይስጠን። ሞት ለማንም አይቀርም፣ ነገር ግን በክብር እንሞት። ደግሞስ ነገ እንደ ጉም በንኖ እንደ ጤዛ ረግፎ ለሚጠፋ ወያኔ የምን ራስን ማጥፋት ነው? ራስን ማጥፋት ጀግንነት አይደለም፣ ከሁሉ የከፋ መጥፎ ስራ ነው። ውስጣዊ የብርሃን ጸዳልን በማጨፍክ በማጨፍገግ ጨርሶ በማጥቆር ለሌላ የመከራ ዙሪት ይዳረጋል። በመንፈስ ራይን ካየ ነው። በዚህ አጋጣሚ አንድ የሰማሁትን ሌላ ነገር ሹክ ልበላችሁ። ሰሞኑን በአምቦ አካባቢ የሞባይልም ይሁን የቤትና የቢሮ ስልኮች አይሰሩም። ከአምቦ ወደ ሌላ ስፍራ ወይም ከሌላ ስፍራ ወደ አምቦ የሚደረጉ ማንኛውም አይነት የስልክ ግንኙነቶች ተቆራርጧል። ባሳቻ ጊዜ ግን እንደሚለቀቅ ለመረዳት ችያለሁ። ምክንያቱም ለመጠየቅ ሞክሬ ያገኘሁት በቂ ምላሽ የለም። ነገር ግን ወያኔ ባደረበት አንዳች ስጋት ሊመነጭ እንደሚችል አንዳንድም የአካባቢው ነዋሪዎች አዲስ አበባ ላይ ጠይቄ ለመገንዘብ ችያለሁ። አዲስ አበባ ላይም የኢንተርኔት አገልግሎት የሚቋረጥባቸው አጋጣሚዎች ብዙ ናቸው። ቀርፋፋነቱ እንዳለ ሆኖ ከዋናው ሰርቨስ ከተገናኘ በኋላ ወደ የትኛውም ድረገጽ ገብተ መረጃ እንዳትለቃቅም ወይም እንዳትለዋወጥ መውጫ መግቢያው ይዘጉባሃል። የለየለ ሰፊ እስር ቤት ውስጥ ነው ያለ ነው። በገዛ ሀገራችን ውስጥ ምን እንደሚሻለን እንጃለን። አንድዬ ባፋጣኝ እርዳን እንጂ እንደ ወያኔ ከሆነስ በቁማችን ገድሎናል። ጋዜጣ እንኳን እንዳናነብ ጋዜጠኞቹ እውነትን ለመዘገብ በጭራቃዊ ኢትዮጵያዊ የፈርዖን ሕግ ከመታገዳቸው ባሻገር የአንድ ብጤል ጋዜጣ አስራ ስድስት ገጽ ያላት ዋጋ ሰባት ብር ሆኗል። የእነሱ ጀንዲ የሚያህል ጋዜጣ አንድ ብር ሲሸጥ አዲስ ልሳን የተባለው ጋዜጣ ዋጋ ይመለከቱታል። ይህ ሁኔታን የሚያሳየው በየትኛውም ወቅት ሕዝባዊ ተቃውሞ ብናደርግ አማራጭ የግንኙነት መስመር የሚያስፈልገን መሆናችንን ነው። በዚህ ረገድ እውቀቱና ችሎታ ያላችሁ ወገኖች ከአሁኑ ቢያስቡበት ጠቃሚ ነው። ይሄ የቸከ የአባይ ግድብ ከተነሳ አይቀር፣ ትንሽ ነገር ልናገር፣ እየከነከነኝ ከሚቀር ወያኔ ሌት ተቀን የሚያላዝንብን ይህ ግድብ ለኢትዮጵያ ማርና ወተት የሚያዘንብ ይመስል አንዳንድ ወገኖች ክፉኛ ሲጃጃሉ ሲመለከት ያሳዝኑኛል። መታለል አይነት አይነት ነው። ሆን ብሎ መታለልም ሆነ ሳያውቁ በየዋህነት መታለልም አይነት አይነት ነው። ማሞኛ ካርድ የማያልቅበት መለስ ዜናዊ አያያልቅበት መለስ ዜናዊ ሲመረቅን እያነሣ በሚጥለው ማጭበርበሪያ ሁሉ የምንሞኝ ከሆነ ለትዝብት እንዳረጋለን። መጀመሪያ መገደብ ያለበት የወያኔ ዋልጌነት እንጂ አባይ አይደለም። ስስ ብልታችንን ሰይጣኑን ምርቃና የገለጠለት በየጊዜው በሚያፈልቀው እንተፈንቶ ሁሉ የምንጃላድለት ከሆነ ዕድሜ ልኩን ሲያጃጅደን ይሆናል። እሱ እንኳን ቢሞት ውይ የሰይጣን ጆሮ ይደፈንቴ። እሱ እንኳን ቢሞት ልጁ ሰማሃል ነግሣ እንደ ዮዲት ጉዲት መከራችን ታበላናለች። አባይ ለሺዎች ዓመታት በከንቱ ሲፈስስም ቆይቷል። መገደብም ካለበት በኢትዮጵያውያን እንጂ አንዴ የመናዊ ነኝ፣ አንዴ ኤርትራዊ ነኝ፣ አንዴ የአክሱም ሐውልት ለወላይታው ምኑ ነው፣ አንዴ እንኳን ከእናንተ ከወርቆቹ ተፈጠርን ምንም አይለዋለና ደግሞ እሱ እንደሚዘባረቅ መታተኛ ሰው ባይጠመደውም ወጥመድ ገብቶ መንቦራጨቅ የጤንነት ምልክት ባለመሆኑ ግድብ ግድብ እያላችሁ በግድብ ስብ የወያኔን አጀንዳ የምታራምዱ ወገኖች ከዚህ እኩይ ድርጊት ብትታቀቡ በሕይወት ዘመናችሁም ሆነ በታሪክ የመጀመሪያዎቹ ተጠቃሚዎች እናንተ ናችሁ። ግልጽነት ማንንም አይጎዳም። በግልጽ ነው የምናገረው። ሴተኛ አዳሪዋ አጭበርባሪ አይተኛም ብላ ዘላለማዊ አስተምህሮ ያለውን እንቁ ንግግር በታሪክ የወርቅ መዝገብ ያስቀመጠችው መለስ ዜናዊን የመሰለ ሾል ላካሸ ለመጥማጥ ቢገጥማት መሆን አለበት። ይህን ኢትዮጵያ ኢትዮጵያን የከዳ ኢትዮጵያውያንን በድህነት ሙልጭ ያወጣውና ሀገሪቱን በቁማ እየቸበቸበ ያለ እርጉም ሰውዬ ለስልትም ይሁን በየዋህነት አምናችሁ ግድብ ግድብ የምትሉ ዜጎች ራሳችሁን ፈትሹና በቶሎ ተስተካከሉ። እባካችሁን፣ በሀፍረት አንገታችንን አታስደፉን። ከአንድ እንጀራ በላይ ለማትበሉት የታሰረ ወዳችሁ ስትሉ ትዝብት ውስጥ አትገቡ። ለምሳሌ ፍስሐ ደስታ የተናገረ የተባለውን ስሰማ መሬት ተሰንጥቃ ብትጠኝ በወደትኩ ነበር። በዲሞክራሲያዊ መንገድ ወደ ሥልጣን የሚመጣ ኢትዮጵያዊ መንግስት ሲኖረን እንኳን እንደ አባይ መቶ አባይ አይገደብም። ታዲያ አሁን ምን የሚሉት ፈሊጥ ነው? ምን ከፍቶ ክንብንብ ወገነኛነት ለምን ያምረናል? ጥቂት ዜጎች በጥጋብ አታሞና ከበሮ ሲደልቁ ስላደሩ ነው። አባይን የመገደብ ቅዠት የሚሆን ራእይ በማፊያው የወያኔ መንግሥት ለፕሮፓጋንዳ ፍጃት ሲባል ብቻ እንዲያነው የቦናፓርቲዝም ፈረሰኛ ጎርፍ ሲደሰኩር ሳይገባን ጮብ የምንረግጠው እየተስተዋለ እንጂ ያል ሕዝብ ረሃብ እየተቆላ ባለበት ሁኔታ በሕዝብ ስቃይ ላይ ለምንድን ነው ትያትር ምንሰራው? ከተራበ ለጠገበ አዝናለው መባሉ ለዚህ ይሆን? አዎ የጠገበ የተራበ ሰው ያለ አይመስለውም። ባስረሽምቹ የአዲስ አበባን ጎዳናዎች በሙስናና በስርቆት ገንዘብ በተገዙ ልዩ አውቶሞቢሎች የሚፈላሰሱ በጣም ጥቂት ዜጎች በህዝብ ጫንቃ ላይ እንደ መዥገር ተጣብቆ ደሙን የሚመጡበት ጊዜ ያም ሳይበቃቸው ህዝቡ በሌለው ገንዘብ ያቺ ያለችው ነፍስ አውሎ ማሳደሪያ ሽርፍራፊ ሳንቲም በልዩ ልዩ መዋጮ ስም አጥንቱን የሚግጡበት ዘመን ያበቃል። እናም እኛ ኢትዮጵያውያን የምንለው ከአባይ በፊት ህዝብን ለማራቆት የአራት ኪሎውን የምኒልክ ቤተ መንግስት በጉልበት ተቆጣጥሮ ከህዝቡን ውጭ ሀገሪቱን በወለድ አግድ ይዞ እንዳሻውም ይዘባነንባት የወያኔ ጁንታ ዲያብሎ ሳይ ስልጣን ይገደብ ሌላው ቀናለው ነው ይደርሳል ነው የምንለው። ከአባይ በፊት ቅጥ ባጣ ዘረኝነት የሀገሪቱን የስልጣን ቦታዎችና የኢኮኖሚ ዘርፎች ለብቻው ተቆናጥጦ የሚገኘው የወያኔ መረን የለቀቀ ጁንታ ቢስነት ይገደብ ነው የምንለው። ከአባይ በፊት በየጊዜው አዳዲስ ህዝብን የማጭበርበሪያ ስልቶችን እየነደበ ጡጦ እንዳልጣል ሕፃን ልጅ ያታለን የሚሞክረው የወያኔ አፍዝ አደንግዝ ይገደብ ነው የምንለው። ከአባይ በፊት እንደ ላስቲክ እየተለጠጠ ያገኘውን ሁሉ ያግበሰብሰው የወያኔ ሆድና አፍቅሮተነዋ ይገደብ ነው የምንለው። ከአባይ በፊት በኑሮ ውድነት ምክንያት መፈጠሩን እስኪ ጠላ ሰርክ እያለቀሰ የሚገኘው ህዝባችን እምባ ይገደብ ነው ምንለው። ከአባይ በፊት በሰማይ ሁሉ በምድር አንዳችም የሚፈራው ነገር የለው ሕዝብን ለመወረፍና ለመሳደብ ሁሌ ያቆቆ የሚገኘው የመለስ ዜና ምላስ ይገደብ ነው፣ ገደብ ይበጅለት ነው ምንለው። ከአባይ በፊት የህዝብን ድምፅ በጠራራ ፀሐይ ሰርቆ ሳይመረት ሳይመረ ተመርጫለሁ የሚለውና ኢትዮጵያን አሳልፎ አልፎ ዓለምን እያታለለ የሚገኘው የወያኔ ሀፍረተ ቢስ ተፈጥሮ ይገደብ ነው ምሉ። ከአባይ በፊት የዜግነት የሰብአዊ መብታችን እንዳሻው እየረመረመ ከሰው በታች ያደረገን የወያኔ እብሪት ይገደብ እንላለን። ከአባይ በፊት የሀገራችንን ህዝብ እየተፈናቀለ ሰፋፊ እርሻ መሬቱ ለባዕድ መሸጡ ይገደብ ነው ምለው። ከአባይ በፊት የኢትዮጵያ መሬት እንደገና ዳቦ እየተቆራረሰ ለጠየቀ ሀገር በስጦታ መልክ ይሁን በሽያጭ መታደሉ ይቅር ነው መፈክራችን። አባይ በፊት ከአባይ በፊት ሰው መሆናችን ታውቁ። ቢያንስ ቢያንስ ባደጉ ሀገሮች እንደሚገኙ የዱሩም ይሁን የቤት እንስሳ ያህል እንኳን ክብር ይኖረን። ያለ ፍርድ መታሰር፣ ያለ ፍርድ መገደል፣ በጎሳና በሃይማኖት ሰበብ መንገላታትና የጥቃት ሰላም መሆን ይቁምልን ነው። ካባይ በፊት ብሔራዊ እርቅ ይውረድና የኢትዮጵያ ሰማይና ምድር ተስማምተው ከእንግዲህ ወዲያ ስደት፣ ጦርነት፣ ረሃብ፣ ረዛ፣ ችግር፣ ችጋር፣ በሽታ ከሀገራችን ተጠራርገው የሚወጡበት ሁኔታ የሚመቻች ነው። ካባይ በፊት የምለው እነዚህና ሌሎች ወያኔ ግልጽ ገበናዎች ሳይገደቡ እንዲያው ለላን ፖለቲካው አባይ አባይ ማለት ጉንጭን ማልፋት ነው። አባይም ላይ ገደብ፣ ወያኔም ተፈጥሮ ላይ ለወጥ እባብ ምንጊዜም እባብ ነው። ተስቶት እንጂ ባጋጣሚ ተስቶት እንኳን ተፈጥሮ ለውጦ አይጥ ወይም ጓጉንቾር ሊሆን አይችልም። ስለዚህ ሆን ብላችሁ በተለይ ተሰሚነታችሁንና ስመጥራልናታችሁን በመጠቀም በዚህ በአባይ ሰበብ ሕዝብን ለማወናበድ ከወያኔ አገር ከወያኔ ጋር የተሰለፋችሁ ምንደኞች ሰልፋችሁን በቶሎ ካላስተካከላችሁ የኢትዮጵያ አምላክ ምሮ አይመራችሁም። ልብ ያለው ልብ ይበል። ገንዘብ ይጠፋል፣ እድሜ ይከዳል፣ ውበት ይሟሽሻል፣ ዝና ይደበዝዛል፣ ኃይልና ስልጣን ከጅ ያመልጣል፣ ልብስን ብል ይበለዋል፣ ጓደኝነትና ትዳር ይበተናል፣ ጤንነት ይቃወሳል። መልካም ስምና ዝና ግን ከትውልድ ወደ ትውልድ ይተላለፋል ወገንንም ያኮራል። መጽሐፉም ከመልካም ሽቶ መልካም ስም ይበልጣል እንዳለው አዲስ ነገር አልተናገርኩም። ለዛሬ በሉ ያለኝን ጽፍ ያለው ግን እውነቴን ነው። ፈጣሪ እርዳንና የዕዳ ደብዳቤያችንን የሚሰርዝ እግዚአብሔር ኮማንዴ በቶሎ ከሥላሴ ቢሮ ወጥቶ በአስፈጻሚዎች እጅ ይግባልን። አሜን። የዛሬ ፕሮግራማችን በዚህ ተጠናቀቀ። በሚቀጥለው ሳምንት እስከምንገናኝ ቸርን ሰንበት።